ከ26 ዓመታት በላይ በስልጣን የቆየው የኢትዮጵያ ሕዝቦች አብዮታዊ ግንባርና ተቃዋሚዎቹ በአደራዳሪ አስፈላጊነት ላይ መስማማት ተስኗቸዋል። የኢትዮጵያ ዴሞክራሲያዊ ፓርቲና ሰማያዊ ፓርቲ አደራዳሪ ያሻናል ከሚሉት መካከል ይገኙበታል። ሰማያዊ ፓርቲ ከውይይቱ ተገፍቼ ወጥቻለሁ ብሏል። አደራዳሪ አስፈልገንም ከሚሉት መካከል ኢህአዴግ፣ አንድነትና ቅንጅት ይጠቀሳሉ። የኢትዮጵያ ዴሞክራሲያዊ ፓርቲ ሊቀመንበር አቶ ጫና የከበደ ኢህአዴግ ከድርድሩ ገሸሽ እያለ ነው ይላሉ። አደራዳሪዎቹ ሚናቸውና ኃላፊነታቸው ተወስኖ ይሰጣቸዋል። በዛ መሰረት ግራቀኙን የሚያሸማግሉበት መድረክ እንዲፈጠር ነው። በእኛም በኩል ባዘጋጀነው ሰነድ ውስጥ ያቀረብ ነው። አሁንም ቢሆን በእኛ ፓርቲ በኩል ገዥው ፓርቲ ከዚህ ከድርድሩ ራሱን እያወጣ ነው ነው ብለን እናስበው እና አስተካክሎ አደራዳሪ አካል እንዲያደራድረን የሚለውን ነገር ትኩረት ሰጥቶበት እንዲመለስ እንፈልጋለን። ዶክተር መረራ ጉዲናና አቶ በቀለ ገርባን ጨምሮ በርካታ አባላቱ የታሰሩበት የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በበኩሉ የ22 ፓርቲዎች ስብሰባ ድርድር ነው ብሎ ስለማያምን ራሱን ማግለሉን አስታውቋል። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ገዢው ግንባር የመደራደር ፍላጎት የለውም ሲሉ ይወቅሳሉ። ኢህአዴግ ዝም ብሎ ተወያየው አወያየው ለማለት ነው እንጂ የሚፈልገው መደራደርን እንደ አጀንዳው አድርጎ አይደለም ጥሬ ያደረገልን የትም የማያደርስ ንግግር ውስጥ ከመቆየት ያለፈ ውጤት እንደሌለው መገንዘባችን ነው። አንዱ ሌላው እኛ ገደቱ ጨረሰን ወጥተናል አላልንም። ያደግ መድረክን በተናጠል ወይም ከሌሎቹ ጋር በሚያደርገው ግንኙነት ጎን ለጎን ያነጋግረን ይገባል የሚል ጥያቄ አቅርበን ለዛ ምላሽ እየጠበቅን ነው። ኢህአዴግና ተቃዋሚዎቹ በውይይቱ በአደራዳሪ አስፈላጊነት ላይ ብቻ ሳይሆን በድርድሩ አካሄድ ላይም ከስምምነት አልደረሱም። ዶክተር ጫኔ ከበደ ፓርቲያቸው በዙር ከኢህአዴግ ጋር የመደራደር ፍላጎት እንደሌለው ለዶይቸቨለ ተናግረዋል። በዙር እንደራደራለን ያሉ የፖለቲካ ፓርቲዎች አሉ። በዙር የሚደረገው ድርድር ደግሞ ትንሽ ውስንና ልዩነት ይኖረዋል ብለን ስጋትም ስላለን፣ በተለይ በአጀንዳ አቀራረጽ እና አያያዝ ዙሪያ ላይ ስጋት ስላለን በዙር የሚለው ነገር ትንሽ ደረጃውንም ያወርድብናል የሚል ስጋት አለን በኛ በኩል። ስለዚህ ይሄኛውን ነገር ማስተካከል የምንችልበት ሌላ የአሰራር ስርዓት መፍጠር የምንችል ከሆነ ወይም ደግሞ መድረኩን በተለያየ ደረጃ መክፈል የሚችል ከሆነ ኢህአዴግ ባይላተራል ሁነንም መደራደር እንፈልጋለን በእኛ ፓርቲ በኩል መድረክ ስኬታማ ድርድር እንዲደረግ ከተፈለገ ዛሬ ለአራት ወራት የተራዘመው የ አስቸኳይ ጊዜ አዋጅ እንዲሻር ይሻል። ፕሮፌሰር በየነ ጴጥሮስ እንደሚሉት የትኛው ወንጀል የትኛው መብት እንደሆነ መለየት በሚቸግርበት ወቅት ድርድር ማድረግ የሚታሰብ አይደለም። ታሰሩብንን የፖለቲካ መሪዎቻችንና ባሌዎቻችንም ለማስፈታት ነው መደራደር የፈለግ ነው። ይህንን የአስቸኳይ ጊዜ አዋጅም ማንሳት አለብህ። ካልሆነ በዚህ አይነት ውጥረት ውስጥ የትኛው ወንጀል የትኛው መብት እንደሆነ በማይታወቅበት ሁኔታ ውስጥ ከህዝባችን ጋር ስብሰባ እያካሄድን ድርድሩን በህዝባዊ ድጋፍ ማካሄድ አንችልም። እነዚህን እርምጃዎች መውሰድ አለባችሁ የሚል ሀሳቦች አቅርበን የሁለት ወር በላይ ጠብቀን ምንም ከነሱ ወገን ፍንጭም ስላልታየ ጨርሶ ልፋት ብቻ እንደሆነ ከዚህ በላይ መቆየት ደግሞ ህዝባችንን በዚህ በሂደት ውስጥ ውጤት የምናስመዘግብ አስመስለን ባዶ ተስፋ በመስጠት እና የዚህ አይነት ምንድን ነው ስህተት እንዳንሰራ አለብንም ስጋት ጭምር ነው። የማህበራዊ ድረገጽ ተጠቃሚ ኢትዮጵያውያን ግን መቼ እንደሚጀመር በማይታወቀው ድርድር እምነት ያላቸው አይመስልም። ስሜና ትጥቀሱ ያሉን አድማጭ ከኢህአዴግ ጋር መወያየትም ሆነ በመደራደር መፍትሄ የሚመጣ አይመስለኝም ሲሉ መሰላቸታቸውን ገልጠዋል። ኢህአዴግ ላለፉት 26 ዓመታት ድርድርን እንደ አንድ ከፖለቲካ ትኩሳት ማምለጫ ሲጠቀምበት ቆይቷል የሚሉት ሌላ ግለሰብ ደግሞ አሁንም የድርድሩ ዓላማ ከዚህ የዘለለ ያልነበር በግልጽ ያሳየበት ነው ብለዋል።